ስፖርት ሰላም፣ ጤና ይስጥልን አድማጮቻችን። ሳምንታዊ የስፖርት መሰናዷችን እነሆ አሁን ጀመረ። የዕለቱ ዝግጅታችን እግር ኳስና የአትሌቲክስ ዜናዎችን ጨምሮ በሳምንቱ መጨረሻ ቀናት በተከናወነው አበይት ስፖርታዊ ክንዋኔዎች ላይ ያተኩራል። ታምራድ ይንዛል የኢትዮጵያ አትሌቲክስ ፌዴሬሽን የፊታችን መስከረም መጀመሪያ ጃፓን በምታስተናግደው ሀያኛው የዓለም አትሌቲክስ ሻምፒዮና ላይ የሚሳተፉ አትሌቶችን ይፋ አድርጓል። ኢትዮጵያ በዓለም አቀፍ ደረጃ ስምና ዝና ያተረፈችባቸውን የውድድር መስኮች ጨምሮ በተለያዩ የውድድር ርቀቶች የሚሳተፉ አትሌቶችና አሰልጣኞች ይፋ ሲደረጉ ለወትሮ ወቀሳ የማያጣው የፌዴሬሽኑ አሰራር እንዴት ይታያል ስንል በዝግጅቱ እንጠይቃለን። በእግር ኳስ የእንግሊዙ ሶስቷን አብስት የ2025 የአውሮጳ ሴቶች ዋንጫን አንስቷል። የዓለምና የአውሮ ዋንጫን በአንድ የውድድር ዓመት የማሸነፍ ሕልም ሰንቃ ወደ ውድድሩ የገባችው ስፔን ግን ዓላማዋ ሳይሳካላት ቀርቷል። ሌሎችም የወዳጅነት ጨዋታዎችና ወሳኝ የዝውውር መረጃዎችን አካተናል። አትሌቲክስ። የኢትዮጵያ አትሌቲክስ ፌዴሬሽን ጃፓን ለምታስተናግደው ሀያኛው የዓለም አትሌቲክስ ሻምፒዮና የተመረጡ አትሌቶችን ከሰሞኑ ይፋ አድርጓል። ፌዴሬሽኑ በተለይ በማራቶን ውድድር ላይ የሚሳተፉ አትሌቶችን በቅድሚያ ይፋ ማድረጉ የሚታወስ ሲሆን በተቀሩ ርቀቶች የተመለመሉትን አትሌቶች ግን አዘግይቶ ነው ይፋ ያደረገው። ከፌዴሬሽኑ ይፋዊ የማህበራዊ መገናኛ ገጾች ያገኘ ነው መረጃ እንደሚያመለክተው በተለያዩ ርቀቶች የተመረጡ አትሌቶች ወቅታዊ ብቃትና ያስመዘገቡት የሚኒማ ውጤት ታሳቢ የተደረገ ነው ተብሏል። በምርጫው አንጋፋና ውጤታማ አትሌቶችን ጨምሮ በቅርብ ጊዜ ውጤታማ እየሆኑ የመጡ ወጣት አትሌቶችም ተካተውበታል። ፌዴሬሽኑ እነማንን መረጠ የሚለውን ጨምሮ በአጠቃላይ የምርጫ ሂደቱን አንድምታ በተመለከተ የአዲስ አበባውን ተባባሪ ዘጋቢያችን ኦምና ታድለን በስልክ አነጋግረነዋል። የኢትዮጵያ ብሔራዊ ቡድን ከመስከረም ሶስት እስከ መስከረም አስራ አንድ ሁለት ሺ አስራ ስምንት ለሚደረገው የሀያኛው የዓለም አትሌቲክስ ሻምፒዮና ውድድር የሚያሳትፈውን ብሔራዊ ቡድን አሳውቋል። የኢትዮጵያ አትሌቲክስ ፌዴሬሽን ከህዳር አምስት ሁለት ሺ ሀያ ሶስት እስከ ግንቦት አራት ሁለት ሺ ሀያ አምስት ኢትዮጵያን አቆጣጠር ያለውን የሚኒማ ማሟያ ጊዜን ተመልክቶ ነው የማራቶን አትሌቶችን የመረጠው እንዲሁም እስከ ነሀሴ ሀያ ስምንት ድረስ ደግሞ የመም አትሌቶችን የመምረጥ ጊዜ ነበረው። ነገር ግን ለዝግጅት እንዲረዳ ቀደም ብሎ ሐምሌ መጨረሻ ላይ ማሳወቅን ቅድሚያ አድርጓል። እስከ ሀምሌ ሀያ አምስት ድረስ ደግሞ ቅሬታ ያላቸው አትሌቶች ቅሬታቸውን ወደፊት እንዲያቀርቡ ተጠቅሷል ይችላል በወንዶች በኩል በአምስት ሺህ ሜትር ቢኒያም ማህሪ በዚህ ቡድን ውስጥ መካተት ይችሏል እንዲሁም ሀጎስ ገብርሕይወትም ይገኛል በአስር ሺ ሜትር ደግሞ በሪሁ አረጋዊ የፓሪስ ኦሎምፒክ የብር ሜዳሊያ ባለቤት ነው በዚሁ ርቀት በአስር ሺ ሜትር ዮሚፍ ቀጀልቻ እና ሰለሞን ባረጋም ይገኛሉ እንዲሁም በሶስት ሺህ ሜትር መሰናክል የርቀቱ የአለም ክብረ ወሰን ባለቤት ላሜቻ ግርማ ተካቷል በማራቶን ደሬሳ ገለታ ታደሰ ታከለ እና ተስፋዬ ድሪባ ይገኛሉ በጉዳት ምክንያት የፓሪስ ኦሎምፒክ አሸናፊው እና የሁለት ሺ ሀያ ሶስት የአለም ቻምፒዮን የነበረው ታምራት ቶላ በዚህ ብሔራዊ ቡድን ውስጥ መ መካተት አልቻለም በጉዳት ምክንያት። በሴቶች በኩል የሚጠበቁት በስምንት መቶ ሜትር በርቀቱ ባለፉት ጥቂት አመታት እጅግ ጥሩ ውጤትን እያስመዘገበች የምትገኘው ጽጌ ዳጉማ ተካታለች። በሴቶች አንድ ሺ አምስት መቶ ሜትር ደግሞ ብርቅ የሀየሎም ና ድርቤ ወልተጂ ተካተዋል። ፍሬወይኒ ኃይሉ በአንድ ሺ አምስት መቶ ተጠባባቂ ብትሆነም ግን በአምስት ሺ ሜትር ከጉዳፍ ጸጋይና ከጫልቱ ዲዳ ጋር ትገኛለች። መዲና ይሳ ፎቴን ተስፋይ ና ጽጌ ገብረ ሰላማ ደግሞ በአስር ሺ ሜትር የተካተቱ ናቸው። ጉዳፍ ጸጋይ በሁለት ሺ ሶስት አሸናፊ ስለነበረች በቀጥታ ተሳታፊ ትሆናለች። ስለዚህ ኢትዮጵያ በዚህ ት አራት አትሌት የማሳተፍ እድልን ታገኛለች ማለት ነው። በሶስት ሺ ሜትር መሰናከል እንደ ሲምቦ አላማዩ አይነት አትሌቶች ተካተዋል። እንዲሁም በማራቶን አማኔ በሪሶ፣ ትዕግስት አሰፋ ና ሱቱሚ አሰፋ ተካተዋል። ትዕግስት አሰፋ በበርሊን ማራቶን የመሳተፍ ፍላጎት ስለነበራት የዓለም ክብረ ወሰን ለማሻሻል በዚህ ውድድር ላይ ላትገኝ ትችላለች የሚል አንዳንድ መረጃዎች ነበሩ። ነገር ግን የኢትዮጵያ አትሌቲክስ ፌዴሬሽን ባደረገው ጥረት አትሌቷ በጃፓኑ ውድድር ላይ እንደምትሳተፍ ተረጋግጠዋል መልካም እንደው ያው እንደምናውቀው በቅርብ ጊዜ ውስጥ በተለይ የኬንያ አትሌቶች በተደጋጋሚ ክብረ ወሰኖችን በማሻሻል ጭምር ጥንካሬያቸውን እያሳዩ ነው የሚገኙት ኢትዮጵያውያን አትሌቶች በዚህ ረገድ ብርቱ ፈተና ይጠብቃቸዋል ተብሎ ይገምታል ከዚህ አንጻር ኬንያውያንን ጨምሮ የምስራቅ አፍሪካ ብሎም ደግሞ የአውሮፓ አትሌቶችን በአለም አቀፍ ደረጃም እንዲስምና ዝና ያተረፉ አትሌቶችን ለመገዳደር በሚያስችል አቅም ላይ ይገኛሉ ወይ የሚለው ጥያቄ አንዱ ነው ፌዴሬሽኑ አትሌቶቹን ለመምረጥ የተከተለው መንገድ ከአሁን ቀደም ነሳበት ከነበረው ቅሬታ አንጻር እንዴት ይገመገማል? ከዚህ በፊት የነበረው አንደኛው ቅሬታ አንዳንድ አትሌቶች በአሰልጣኞች ፍላጎት በሶስትና በሁለት ርቀቶች ላይ ተደጋግመው እንዲሮጡ በማድረግ በፍጥነት ማገገም ሳይችሉ ውድድሮችን እንዲያደርጉ የሚደረግበት አካሄድ ነው። አሁን ላይ ተደጋግሞ የሚሮጥ አይነት አትሌት የለም። በእርግጥ በአምስት ሺ ና በአስር ሺ ሜትር ጉዳፍ ፀጋይ ትወዳደራለች። አስር ሺ ሜትር ያው ከዚህ በፊት እንደጠቀስኩት በሁለት ሺ ሀያ ሶስት ቡዳፔስት ውድድር አሸናፊ ስለነበረች በቀጥታ ማለፍ ስለምትችል ሜዳ ላይ ውስጥ የመግባት እድልን ለማስፋት በሚል ነው የምትወዳደረው። በአምስት ሺ ሜትርም ትገኛለች። ነገር ግን ያንን ችግር ለመቅረፍ ቢያንስ አንድ አትሌት በአንድ ርቀት ላይ ብቻ እንዲወዳደር ለማድረግ ፌዴሬሽኑ አሁን ላይ ጥረት አድርጓል። እንዲሁም የተመረጡት አሰልጣኞች ከሁለት በላይ አትሌቶችን ያስመረጡ አሰልጣኞች በውድድሩ ላይ እንደሄዱ መስፈርት ውስጥ ለሚፈቅድላቸው በዛው ልክ ተመርጠዋል። አሰልጣኝ ሁሴን ሽቦ ሶስት አትሌቶችን አስመርጦ ነበር። ነገር ግን በረጅም ርቀት አሰልጣኝነት የእሱ አለመያዝ ካልሆነ በስተቀር ሌሎች በብዛት ጥያቄ የሚያስነሳ አይነት ምርጫና የአሰልጣኝ ምርጫና የአትሌት ምርጫ እኔ አልተመለከትኩም። ኢትዮጵያውያን አትሌቶች ምን ያህል ትኩረት አግኝተዋል? ምን ያህልስ ግምት እየተሰጣቸው ነው? ምናልባት የአለም አቀፍ መገናኛ ብዙሀንን ጨምሮ አትሌቶቹ የሚገኙበት አቋምና ሌሎች እነሱን ሊፎካከሩ ከሚችሉ አትሌቶች አንጻር ሲገመገሙ እንደ ውጤታማነታቸው አስቀድሞ መተንበይ የሚቻልበት ሁኔታ ይኖራል። በሚገርም ሁኔታ ከዚህ በፊት እንደነበሩት ውድድሮች ኢትዮጵያውያን አትሌቶች በአንዳንድ ርቀቶች ቅድመ ግምትን ሲያገኙ አስተውለናል። አሁንም ያንን እናስተውላለን። ነገር ግን ከዚያ በፊት እንደነበረው በቅድሚያ በዚህ ርቀት ወርቅ በእርግጠኝነት ማምጣት እንችላለን ብሎ መናገር እጅግ እጅግ ከባድ የሆነበት ጊዜ ላይ ደርሰናል። በአስደናቂ ሁኔታ የኢትዮጵያ አትሌቲክስ ትንሽ ዝቅ ማለቱም በዚሁ መገንዘብ የምንችል ይመስለኛል። በተደጋጋሚ ውጤት እናመጣባቸው የነበሩ የመም ውድድሮች ራሱ አሁን አሁን የሌሎች ሀገራት አትሌቶች ሲያሸንፉ መመልከት መጀመራችን ያለፉትን አምስት ስድስት ዓመታት በደንብ የተመለከትነው ነገር ነው። ስለዚህ ከዛ አንጻር በቀላሉ ለመገመት የሚያስችል አይነት ውድድር ይሆናል ብዬ አልገምትም። ጠንካራ ፉክክር የኢትዮጵያ አትሌቶች ይገጥማቸዋል። በሁሉም ርቀት ግን ሜዳሊያ ውስጥ ይገባሉ ተብሎ የሚጠበቁ አትሌቶች አሉ እንደ ጽጌ ዳጉማ በሴቶች ማራቶን እንደ ትዕግስት አሰፋ እንዲሁም ደግሞ በሶስት ሺህ ሜትር መሰናከል ላሜቻ ግርማ ያለፉትን አመታት ሁለተኛ ወጥቷል። ለሶስት ጊዜ የዓለም ሻምፒዮና ሶስት ጊዜ የብር ሜዳሊያ ያሸነፈ እንደመሆኑ እነዚህ አትሌቶች አሁን ላይም ሜዳሊያ ውስጥ የመካተት እድል ይኖራቸዋል የሚል ግምት አለ። ግን አሸናፊ ይሆናሉ የሚለው የቀኑ ሲደርስ የሚታይ ነው እንጂ አሁን ላይ ለመገመት እጅግ እጅግ አዳጋች ነው። ኦምናት አደለ ከአዲስ አበባ አመሰግናለሁ። እኔም አመሰግናለሁ። በእግር ኳስ ዜናዎች የእንግሊዝ የሴቶች ብሔራዊ ቡድን ለሁለተኛ ተከታታይ ወቅት የአውሮፓ ዋንጫን አነሳ። ስዊዘርላንድ ባስተናገደችው የ2025 የአውሮፓ የሴቶች የእግር ኳስ ዋንጫን ያሸነፈችው እንግሊዝ የዓለም ሻምፒዮናዋን ስፔንን በመለያ ምት 3 ለ 1 በሆነ ውጤት ነው። ሁለቱ ቡድኖች ትናንት እሁድ ባስል ሴንት ጃኮብ ፓርክ ስቴዲየም ባደረጉት እልህ አስጨራሽ ጨዋታ የመደበኛ የጨዋታ ጊዜያቸውን አንዳቻ ማጠናቀቃቸውን ተከትሎ ነው። በመደበኛ የጨዋታ ጊዜ ግብ የማስ ያስቆጠሩን ቅድሚያ የወሰዱት ስፔኖች ሲሆኑም ኦና ባቴሌ በ25ኛው ደቂቃ ኳሷን ከመረብ ማገናኘት ይችላለች። የመጀመሪያውን አጋማሽ ተጭነው የተጫወቱት ስፔኖች የዓለም ዋንጫ ገድላቸውን ይደግሙ ይሆን ተብሎ ይጠበቅ በነበረ ሰዓት ግን ከረፍት መልስ የተቆጠረባቸውን ጎል ለመቀልበስ ገፍተው የተጫወቱት ሶስቱ አናብስ የኋላ ኋላ ቀንቷቸው በ57ኛው ደቂቃ በሩሱ አማካኝነት ያቻነት ጎላቸውን ማስቆጠር ችለዋል። ሁለቱም ቡድኖች አንዱ በአንዱ ላይ ተጨማሪ ጎል ለማስቆጠር ያደረጓቸው ጥረቶች ባለመስመራቸው ወደ መለያ ምት ለማቅናት ተገደዋል። በዚህም የስፔን የሴቶች ብሔራዊ ቡድን ልክ እንደ ወንዶቹ ሁሉ ለዋንጫ የሚደረገው የመለያ ምት ሳይቀናቸው ቀርቶ ድሉን ለእንግሊዞች አሳልፈው ለመስጠት ተገደዋል። በዚህም እንግሊዝ ለሁለተኛ ተከታታይ ጊዜ የአውሮፓን ዋንጫ ማሳካት አስችሏታል። በጎርጎርሳውያኑ 2022 ከጀርመን ጋር ለፍጻሜ የደረሰችው እንግሊዝ በተመሳሳይ የመለያ ዓመት ሁለት ለአንድ በሆነ ውጤት አሸንፋ የዋንጫው ባለቤት መሆኗ አይዘነጋም። በጎርጎርሳውያኑ 1984 የተጀመረው የአውሮፓ የሴቶች የእግር ኳስ ዋንጫን ሰባት ጊዜ በማንሳት ጀርመን ቀዳሚ ናት። ኖርዌይ እና እንግሊዝ ሁለት ሁለት ጊዜ ዋንጫውን አሳክተዋል። ኔዘርላንድስ እና ስዊድን በበኩላቸው ዋንጫውን አንድ አንድ ጊዜ መሳም ችለዋል። ከሰሞኑ ትኩረት ካገኙ መረጃዎች መካከል የአውሮፓ ኃያላን ክለቦች የቅድመ ውድድር ዘመን የወዳጅነት ጨዋታዎችና የተመዘገቡ ውጤቶች ተጠቃሾች ናቸው። በርካቶች ከተከታተሏቸውና ትናንት እሁድ ከተደረጉ የወዳጅነት ጨዋታዎች መካከል ወደ አሜሪካ አቅንተው በኒው ጀርሲ የተገናኙት ማንቸስተር ዩናይትድ እና ዌስትሃም ጨዋታቸውን በዩናይትድ ሁለት ለአንድ አሸናፊነት አጠናቀዋል። ወደ ደቡብ እስያዊቷ ሀገር ሲንጋፖር ተጉዘው ጨዋታቸውን ያደረጉት አርሴናልና ኒውካስል በበኩላቸው በአርሴናል የሶስት ለሁለት አሸናፊነት አጠናቅቀዋል። ወደ ሩቅ ምስራቁ ሀገር ጃፓን የተጓዘው የስፔኑ ሀያል ቡድን ባርሴሎና ከጃፓኑ ቪዝል ኮቤ ጋር ባደረገው ጨዋታ ሶስት ለአንድ ማሸነፍ ችሏል። በዝውውር ዜናዎች የእንግሊዙ ሊቨርፑል የክንፍ አጥቂ የነበረው ሉዊዝ ዲያዝ የቡንደስሊጋውን ሀያል ባየር ሙንሽንን ለመቀላቀል ከጫፍ መድረሱ ተሰምቷል። ዲያዝ በዓመት እስከ 12 ሚሊዮን ዩሮ ደሞዝ ሊያስገኝለት በሚችል የዝውውር ማዕቀፍ ውስጥ በርካታ ጥቅማ ጥቅሞች ተካተውለታል ነው የተባለው። ባየር ሙንሽን ለተጫዋቹ ዝውውር ለሊቨርፑል የ75 ሚሊዮን ዩሮ ማዕቀፍ ማቅረቡን እና ከመጀመሪያው ስምምነት መድረሳቸው ታውቋል። በሌሎች መረጃዎች የጣሊያኑ ናፖሊ የማንቸስተር ሲቲውን አጥቂ ጋርሌሽን ለመውሰድ ፍላጎት አሳይቷል። ሊቨርፑል በበኩሉ የኒውካስሉን የጎል አዳኝ አሌክሳንደር ኢሳቅን ምናልባትም ክብረ ወሰን በሆነ ዋጋ ሊያስፈርመው እንደሚችል የወሬ ጭምጭምታዎች ተሰምተዋል። እንግዲህ አድማጮቻችን ለዕለቱ የያዝናቸው ስፖርታዊ መረጃዎቻችን የእስካሁኑን ይመስሉ ነበር። ሳምንት በአዳዲስ ስፖርታዊ መረጃዎች ዳግም እንጠብቃቸዋለን። እስከዚያው ጤና ያስጥልን።